The voice of America. B.O.A. Yeh, ya America, Dems radio tagyanon. በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና አሉላ ከበደነን። የተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው። መታወቂያ ለማስመዝገብ የሚለው ምርጫ ቦርድ ነው። የፊታችን ግንቦት ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳድርና የምርጫ ቦርድ ኃላፊዎች እያጉላሉን ነው ሲሉ የአረና ትግራይ መሪዎች ሮሮ እያሰሙ መሆኑን የሰማችሁት፣ የወቅቱ የአረና ትግራይ ፓርቲ ሊቀመንበር አቶ ብርሃኑ በረሀ ናቸው። የሰማችኋቸው፣ የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ሥዕል ያስቀመጠ አይደለም ይላሉ። ሓደ ሓደ ነገራት ክማሉ ዝግበኦም ነገራት ሃልዮም ኣብ ማሉ ንብሎም ኢና እዚ ንኳኑ ኩሉ ኢና ንገዛ ባር አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉ እንጠይቃቸዋለን። ይህ ደግሞ ለአረና ትግራይ ብቻ ሳይሆን ለገዢ ፓርቲን ቢሆን እንዲያሟሉ ጠይቀናል። በአብዩኤስ ዘገባ አለን። ለዋና ዋና ዜናው ከተያዙ ደግሞ ቦኮ ሐራም ዘጠና ሰዎችን መግደሉን ካመሩን አስታወቀች። ዮርዳኖስ አይሲልን በተጠናከረ ሁኔታ መደብደብ ጀመረች። ሃይማኖታችን ምንም ይሁን ምን እኛ የሰላም መሳሪያዎች መሆን አለብን ሲሉ ፕሬዝደንት ባራክ ኦባማ አሳስቡ። አድማጮች አሁን ዋና ዋናዋን የዓለም ዜና የናይጄሪያ ነውጠኛ ቡድን የቦኮ ሐራም ተዋጊዎች መንደሮቿን ከወረሩባት ከትናንት ወዲህ ቢያንስ ዘጠና አንድ ሰዎች መግደላቸውን ካሜሩን አስታወቀች። የካሜሩን የመከላከያ ሚኒስትር ኤድጋን አለን ጎ ለቪኦኤ በሰጡት ቃል ፎቶኮል በተባለችው የድንበር ከተማ አቅራቢያ ከቦኮ ሐራም ተዋጊዎች ጋር በተካሄደ ግጭት ስድስት የካሜሩንና አስራ ሶስት የቻድ ወታደሮች ተገድለዋል ብለዋል። ቢያንስ አምስት መቶ ሰዎች መቁሰላቸውን የተናገሩት እኚሁ ሚኒስትር አብዛኞቹ ቁስለኞች ወደ ሆስፒታል ባለመወሰዳቸው የሞቱት ሰዎች ቁጥር ሊጨምር እንደሚችል አሳስበዋል። ጽንፈኛው ቡድን ክልላዊ አደጋ ደቅኗል የሚለው ስጋት ባለበት በአሁኑ ወቅት ቻድና ካሜሩን ሰራዊቶቻቸውን አዝምተዋል። ቻድ ማክሰኞ ዕለት ፎቶኮል ከተማ ውስጥ ኃይሎቿ ቦኮ ሐራም የሰነዘረውን ጥቃት መክተው ተዋጊዎቹን ማባረራቸውን ገልጻለች። አይኦኤም በሚል የእንግሊዝኛው አጽህሮት የሚታወቀው ዓለም አቀፍ የፍልሰት ድርጅት በማዕከላዊ አፍሪካ ሪፐብሊክ በሚካሄደው ግጭት ሳቢያ ከአራት መቶ ሺህ በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል ይላል። ባለፈው ዳር ወር በተደረገው ጥናት መሰረት ወደ አካባቢያቸው እንዳይመለሱ የሚያደርጓቸው ችግሮች የጸጥታና የምግብ ዋስትና ያለመኖር፣ የስራ ዕድል ውሱን መሆኑና አጠቃላይ የምጣኔ ሀብት ድቀት እንደሆነ አመላክቷል። ባልደረባችን ኪም ሉዊስ በማዕከላዊ አፍሪካ ሪፐብሊክ ያለው የፍልሰቱ ድርጅት ኃላፊ ቶርስተን ሀሼስን አነጋግራ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። በማዕከላዊ አፍሪካ ሪፑብሊክ የዓለም አቀፍ የፍልሰት ድርጅት ኃላፊ ቶርስተን ሀቸስ እንደሚሉት በመሰረቱ በአገር ውስጥ ከአካባቢያቸው የተፈናቀሉ ዜጎች ብዛት ከአራት መቶ እስከ አራት መቶ አስር ሺህ ይሆናል። መጀመሪያ ግን አንድ ሚሊዮን የሆኑ እንደነበር ገልጸዋል። በተጨማሪም በአጎራባች ሀገሮች የተጠለሉ አራት መቶ ሺህ የሚሆኑ የማዕከላዊ አፍሪቃ ሪፑብሊክ ስደተኞች እንዳሉ አውስተዋል። ሰዎቹ የሚፈናቀሉት ከተለያዩ ቦታዎች እንደሆነ ሀሸዝ ገልጸዋል። ሀገሪቱ ውስጥ ካሉት አካባቢዎች በተለይም ውጊያ ካሉባቸው ቦታዎች ከቡንጉ ብቻ ሳይሆን ከባምባሪ፣ ከዛንባን ዳሮን እና ከብዙ ሌሎች ቦታዎች የተፈናቀሉ ይገኙባቸዋል። ዓለም አቀፉ ማህበረሰብ ከአካባቢው ባለስልጣኖች ጋር በመተባበር ስደተኞቹና ተፈናቃዮቹ ያሉበትን ቦታ ለማወቅ እየሞከረ ነው። በግልጽ የሚታወቅ ቁጥር ያለው ባንጊ ብቻ ነው። ምክንያቱም የተፈናቀሉት ሰዎች በተወሰኑ ሰፈር ውስጥ ነው ተጠልለው ይገኙት ከአካባቢያቸው የተፈናቀሉትን ሰዎች ወደ ቦታቸው ለመመለስ አንዳንድ ጥረቶች እየተደረጉ እንደሆነ ቶርስተን ሃቸዝ ገልጸዋል በአካባቢያቸው ያለውን ሁኔታ ለምሳሌ በንብረታቸው ላይ የደረሱትና የመሳሰሉትን በማጥናት ላይ እንደሆኑ በገጠሮች ደግሞ የወደሙትን ቤቶችና መጠለያ ሰፈሮችን በማሻሻል ሊመለሱ የሚችሉበት ሁኔታ እየተደረገ ነው ብለዋል ከፖለቲካ አንጻር ደግሞ ሰዎች ወደ አካባቢያቸው ቢመለሱ ጸጥታቸው የሚጠበቅ መሆኑን የሚረጋገጥበት ሁኔታ ለመፍጠር እየተሞከረ መሆኑን በማዕከላዊ አፍሪቃ የፍልሰት ድርጅት ተወካዩ ጠቁመዋል። የአልቃይዳ የየመን ቅርንጫፍ ከፍተኛ አዛዡ ሀሪድ አልናድሃሪ በዩናይትድ ስቴትስ የአየር ድብደባ እንደተገደለበት አስታወቀ። አቃፕ በሚል ምህጻር የሚታወቀው የአረብ ልሳነ ምድር አልቃይዳ ትዊተር ላይ ባወጣው መግለጫ በደቡባዊቱ የየመን ክፍለ ግዛት ሻቦዋ ውስጥ ናድሃሪ ከሌሎች ሶስት ታጣቂዎች ጋር የተገደለው ባለፈው ሳምንት ውስጥ በመኪና እየተጓዘ ሳለ እንደነበር አመልክቷል። ይህ በቅርብ ቀናት ውስጥ ሁለተኛ ጊዜ የተካሄደ የአየር ጥቃት ሲሆን የመን ውስጥ በድሮኖች ድብደባ የምታካሄደው ዩናይት ስቴትስ ብቻ መሆኗ ተገልጧል። አቃብ የሕግና ሃይማኖታዊ ጉዳዮች አማካሪው ናድሃሪ በቅርቡ ፈረንሳይ ዋና ከተማ ፓሪስ ውስጥ በሻርሊ ኤብዶ ጋዜጣ ባልደረቦች ላይ የተፈጸመውን ግድያ ሲያሞግስ በቪዲዮ ታይቶም ነበር። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግስት ቡድን ይዞት የነበረውን የጦር ጀት አብራሪያቸውን ከነ ህይወቱ አቃጥሎ ከገደለ በኋላ በቡድኑ ላይ በሚካሄደው ጦርነት ውስጥ ዮርዳኖስ ተሳትፎዋን አጠናክራ እንደምታሳድግ ንጉስ አብደላ አስታወቁ። አይሲልን ለማሸነፍ የዮርዳኖስ መንግስት ከዓለም አቀፉ ጥምረት ጋር እጅግ በቀረበ ትግግዝ እንደሚሰራ አንድ የመንግስቱ ቃል አቀባይ አስታውቀዋል። ንጉስ አብደላ በተገደለው አብራሪያቸው ሞአድ አልካሳስቤ ሐዘን ላይ ለመገኘት ቤተሰቦቹን ዛሬ ጎብኝተዋል። የዮርዳኖስ የጦር ጀቶችም ንጉሱ ባዘዙት መሰረት በተጠናከረ ሁኔታ በገቡበት አዲስ ግዳጅ የመጀመሪያውን ተከታታይ የአየር ድብደባ ዘመቻ ዛሬ መክፈታቸውና በርካታ ድብደባዎችን ማድረሳቸው ተዘግቧል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው ጃቫድሻ ዛሪፍ ስለ ኢራን ኒውክሌር ፕሮግራም ለመወያየት የፊታችን ቅዳሜ ሙኒክ ውስጥ ይገኛሉ። ዛሬ ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት ይፋ እንዳደረጉት ውይይቱ ባለፈው ወር በተመሳሳይ ርዕስ ላይ ሁለቱ መሪዎች ያካሄዱት ስብሰባ ተከታይ ነው ተብሏል። ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን እንዲሁም ዩናይት ስቴትስን የሚጠቀልል ቡድን እንደ አውሮፓ የዘመን አቆጣጠር ከፊታችን መጋቢት ሀያ አራት ከኢራን ጋር በኒውክሌር መሳሪያዋ አንድ አይነት ስምምነት ላይ ለመድረስ ጥረት እያደረጉ መሆኑ ታውቋል። እስከፊታችን ሐምሌ አንድ የመጨረሻ ውል ላይ ለመድረስም ተስማምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከሀገራቸው ለምስራቅ ዩክሬን ችግር የዲፕሎማሲ መፍትሄ እየፈለገች መሆኗን አስታወቁ። ሆኖም የሩሲያ ታንኮችና ተዋጊዎች ድንበር እየተሻገሩ ሲገቡ ዓይኖቻችንን ልንጨፍን አንችልም ብለዋል። ሚስተር ኬሪ ይህን የተናገሩት ዛሬ ሐሙስ ከዩክሬን ፕሬዝደንት ፔትሮ ፖሮሸንኮ ጋር ተገናኝተው ከተወያዩ በኋላ በሰጡት ቃል ነው። ዩናይትድ ስቴትስና አጋሮቿ ሩሲያን በምስራቅ ዩክሬን የሚዋጉትን ተገንጣዮች በጦር መሳሪያና በተዋጊ ትረዳለች እያሉ የሚወነጅሏት ሲሆን የሩሲያ መንግስት ግን ክሱን ያስተባብላል። የውጭ ጉዳይ ሚኒስትር ኬሪ ኪየቭ ከመድረሳቸው አስቀድሞ አንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን በሰጡት ቃል ዩናይትድ ስቴትስ ለዩክሬን በውጊያው ዕለት የተጎዱ ሲቪሎችን ለመርዳት የሚውል ተጨማሪ አስራ ስድስት ነጥብ አራት ሚሊዮን ዶላር እርዳታ የምትሰጥ መሆኗን አስታውቀዋል። ለመከላከያ የሚውሉ ገዳይ መሳሪያዎች መስጠትን በተመለከተ ደግሞ ዩናይትድ ስቴትስ ጉዳዩን እያጠናች መሆኗን የገለጡት ባለስልጣኑ የዩክሬን ኃይሎች በተባሉት መሳሪያዎች አያያዝ ላይ በቂ ስልጠና አላቸው ወይ የሚል ስጋት መኖሩ አስረድተዋል። ታይዋን ውስጥ ትናንት ማለዳ ላይ በተከሰከሰው የመንገደኞች አውሮፕላን አደጋ ሳቢያ የሞተው ሰው ቁጥር ሰላሳ አንድ ደረሰ። ፍለጋ ላይ የተሰማሩ ቡድኖች እስካሁን ደብዛቸው እንደ ጠፋ ነው የተባሉ አስራ ሁለት ሰዎችን ለማግኘት እየጣሩ ነው። የትራንስ ኤዥያ ንብረት የሆነው አውሮፕላን ከታይፔ ዞንግ ዞንግሸን አውሮፕላን ጣቢያ እንደ ተነሳ በአንደኛው ሞተሩ ላይ በደረሰበት እክል ምክንያት በአቅራቢያው በሚገኘው ኪሉንግ ወንዝ ላይ መውደቁ በቪዲዮ ተይዞ ታይቷል። የአውሮፕላኑ ሞተር መስራት ማቆሙን አብራሪው ከአደጋው ከመድረሱ ከጥቂት ሰከንዶች በፊት መልእክት አስተላልፎ እንደነበርም የበረራ ተቆጣጣሪዎች ተናግረዋል። አደጋው በአስገራሚ ሁኔታ በሕይወት የተረፉ ቢኖርም እስካሁን አርባ ስምንት ሰው መሞቱ ግን ተረጋግጧል። የቲቤት መንፈሳዊ መሪ ዳላይ ላማ የርህራሄ የርኅራሄ ሰው ሲሉ አሞግሰዋቸዋል። ፕሬዚደንት ባራክ ኦባማ አሜሪካ በስደት ላይ ካሉት ዳላይ ላማ ጋር አንዳች ግንኙነት እንዳታደርግ ግን ቻይና ቀደም ሲል አሳስባ ነበር። ሚስተር ኦባማ ዳላይላማን በቀጥታ አግኝተው ወይም በግል ተሰብስበው ያላነጋገሯቸው ቢሆንም ዛሬ ረፋድ ላይ ዋሽንግተን ዲሲ ውስጥ በተስተናገደው ዓመታዊ ብሔራዊ የጸሎት ቁርስ ሥነ ሥርዓት ላይ በቅርብ ርቀት ተቀምጠው የነበር ሲሆን ሰላምታ ተለዋውጠዋል። ዳላይላማ ላማ ለቲቤት ግዛት የራስ ገዝ መብት ይገባታል ብለው ሲከራከሩ ቻይና ግን አደገኛ የመገንጠል ሐሳብ አላቸው ስትል ትሟገታለች። በቲቤት አሳቦ ማንኛውም መንግስት በቻይና የውስጥ ጉዳይ ጣልቃ እንዲገባ አንፈቅድም ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሆንግሌይ ዛሬ በሰጡት መግለጫ ፕሬዚደንት ባራክ ኦባማ ወደ ስልጣን ከመጡ ወዲህ ዳላይላማን ሶስት ጊዜ ተቀብለው ያነጋገሯቸው መሆኑ ይታወቃል። ፕሬዚደንት ኦባማ በዛሬው የብሔራዊ የጸሎት ቁርስ ስነ ስርዓት ላይ ባደረጉት ንግግራቸው እምነታችን ምንም ይሁን ምን እኛ ግን የሰላም መሳሪያዎች መሆን አለብን ብለዋል። በመጨረሻም የፊሊፒንስ ፖሊስ በቅርቡ በደቡባዊቱ የሚንዳናኦ ደሴት ባካሄደው አሰሳ ወቅት ባደረሰው እርምጃ የተገደለው ሰው በእጅጉ ሲፈለግ የነበረ የአንድ ነውጠኛ ቡድን ከፍተኛ አመራር አባል መሆኑን የዲኤንኤ ምርመራ ውጤት ማረጋገጡን የዩናይት ስቴትስ ፌዴራል የወንጀል ሚሮ ምርመራ ቢሮ አስታወቀ። የፊሊፒንስ ባለስልጣናት ባለፈው ጥር አስራ ሰባት ባካሄዱት በዚህ ወታደራዊ ዘመቻ የገደሉት ሰው የጽንፈኛው ቡድን መሪው ዙልኬፊል ቢንሄር መሆኑን ሲያስረግጡ መቆየታቸው የሚታወቅ ነው። አርባ አራት የፖሊስ አባላት የተገደሉበት ዘመቻ በክልሉ ከሚንቀሳቀሱት አማጽያን ጋር ተጀምሮ የነበረውንና በቋፍ የነበረውን የሰላም ሂደት አደጋ ላይ ሳይጥል እንዳልቀረም ተመልክቷል። ማር ማርውን በሚል ሁለተኛ ስሙ ይበልጥ የሚታወቀው ቢን ሂር ጀማህ እዝላሚያ የተባለው ጽንፈኛ ቡድን አባል ነው በቀላል የባቡር መስመር የሙከራ ስራ ቢንሂር እንደ አውሮፓውያን ዘመን አቆጣጠር በ2002 የደረሰው የባሊው የምሽግ ክበብ የቦምብ ጥቃትና ሌሎች በፊሊፒንስ የደረሱ የሽብርተኞች ጥቃቶች በኤፍቢአይ ከሚፈለጉ ሰዎችም አንዱ ነው። አድማጮች የሰዓቱ ያለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ጥር 28 2007 ዓ ም ስርጭታችንን ነው እየተከታተላችሁ ያላችሁት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የተከበራችሁ አድማጮች አሁን የ30ኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍሌ ይቀርባል። እንደ ምናመሽታችሁልኛል የተከበራችሁ አድማጮቼ የአይቮሪ ኮስት ዝሆኖች ትላንት ኮንጎ ዲሞክራቲክ ሪፑብሊክን ሦስት ለአንድ በማሸነፍ ለሁሉ የዋንጫ ፍጻሜ ግጥሚያ አለፉ። የ1992 ሻምፒዮን ከ2012 ወዲህ ለዋንጫ ፍጻሜ ሲደርስ ሁለተኛ ጊዜው ነው። ትላንት ባታ ስታዲየም የአይቮሪ ኮስቱ ቡድን አምበል ያያ ቱሬ በ20ኛው ደቂቃ ላይ እንደ ጥይት ተኩሶ ያስቆጠራት አቻ ያደረገቻቸው ድንቅ ግብ የስታዲየሙን ተመልካች ከመቀመጫው አስነስታለች። ጀርቢኖ ሁለተኛውን፣ ሴርጌ ኮናን የድሏን ግብ አከሉና የአይቮሪኮስ ዝሆኖች ለዋንጫ ፍጻሜ ደረሱ። እንደ ዝሆኖቹ አሰልጣኝ ሃርቭ ረናርድ አገላለጽ በዕለቱ እንደ አምበሉ ያያ ቱሬ መሥዋዕትነት የከፈለና ጠንካራ ጨዋታ ያሳየ የለም። ፈረንሳዊው ረናርድ በ2012 ዛምቢያን ለዋንጫ ያበቁ አሰልጣኝ ሲሆኑ ዘንድሮ ዝሆኖቹ ካሸነፉና ዋንጫውን ማንሳት ከቻሉ ሁለት የአፍሪካ ሀገሮችን ለሻምፒዮናነት በማብቃት የመጀመሪያው አሰልጣኝ ይሆናሉ ማለት ነው። አይቮሪኮስት እሁድ በፍጻሜው ባታ ላይ ለዋንጫ የምትገጥመው የዛሬውን ከኢኳቶሪያል ጊኒና ጋና አሸናፊ ይሆናል። ለመሆኑ ዘንድሮ ዋንጫውን ማን ይወስድ ይሆን? ገዛይን ጽዮን መስቀል ለስፖርቱ አንዳንድ አፍቃሪዎች ያቀረበው ጥያቄ ነበር። ያንድ ሁለቱን አሰምተን አበቃለሁ። ኢትዮጵያውያን ስፖርት አፍቃሪዎች ከምርጦቹ አስራ ስድስት የአፍሪካ ብሔራዊ ቡድኖች የዋልያዎቹ አለመካተት ቁጭት ቢያሳድርባቸውም የኢኳቶሪያል ጊኒ እየተካሄደ ያለውን የአፍሪካ ዋንጫ በመገናኛ ብዙኃን እየተከታተሉት ነው። ያለፉትን የምድብ ማጣሪያና የሩብ ፍጻሜ ጨዋታዎች እንዴት አይተውታል? የተወሰኑ አስተያየቶችን አሰባስብ ያለው ጎልማሳው የታዳጊዎች አሰልጣኝ መስፍን እንግዳ ወርቅ እንዲህ ገልጾታል። ከጅምሩ እስካሁን ድረስ ያለውን ስመለከት ጋና በበላይነት ስለመጣ አሁንም ለዋንጫው ጋና ያልፋል ያልፋል ብዬ አምናለሁ። ከዚያ በኋላ ደግሞ ዋንጫውንም ጋና ይወስዳል ብዬ አምናለሁ። አባቱ አስተያየት ሲሰጥ በቅርብ ሆኖ ያዳመጠው የአስራ አንድ አመቱ በረአድ መስፍን አስተያየት መስጠት እንደሚፈልግ በምልክት ሲያሳየኝ ምናልባትም ለልጅ ይታየዋል አልኩና አነጋገርኩት። አዎ፣ ተመልክቻለሁ። የሚበላው ኢኳትራልጊኒ ጊኒ ኢኳትራል ጊኒ በቅድሚያነትን እየመራ ስለሆነ በጎብ ክፍያም እየመለጠ ነው። ስለዚህ ኢኳትራልጊኒ ጊኒ። ወጣት አትሌቶች ቢፍቱ ገመችና ፍቅርተ ጉላ አስተያየታቸውን ሰጥተውኛል። የተወሰኑ ጨዋታችን አይቻለም። አይበል ኮስትና አልጄሪያ የተጫዋቱ ጨዋታ በጣም አሪፍ ነበረ፣ እና ለአፍሪካ ዋንጫ የሚበቃ አይበል ኮስት። እኔ የአፍሪካ ዋንጫ ያየሁት ጋናና አልጄሪያ የተጫወቱት ና እሱም በጣም ደስ ይል ነበረ። በመጨረሻ ሰዓት በማሸነፋቸው ጋና በጣም ደስ ብሎኛል። ለአፍሪካ ዋንጫ ቢደርሱም በጣም ደስ ይለኛል። ጋና ቢያገኝ ደስ ይለኛል። በእኔ በኩል ያሰባሰብኳቸው አስተያየቶች እነዚሁ ናቸው። ሰለሞን አመሰግናለሁ። ገዛኸኝ አንተን አላውቅም፣ እኔ ግን ዘንድሮ አይቮሪ ኮስት ዋንጫ ያገኛል ባይ ነኝ። ይሄ ደግሞ አጣላንም፣ ከሶስት ቀናት በኋላ ይታወቃላ። በውድድሮቹ መርሃ ግብር መሠረት እንግዲህ ቅዳሜ ለደረጃ እሁድ ለዋንጫ ፍጻሜ ይፋለማሉ። ነገን ያርፋሉ። እንከታተላለን። የዛሬውን በዚሁ ላብቃ። ሰለሞን ክፍሌ ነኝ። ሰላም፣ ደህና ምሹ የዋንጫ ውጤት አጓጊነት አሁንም እንደተጠበቀ ነው። ኮትዲቯር ተይዟል እንግዲህ እናያለን። ከሰለሞን ጋር ልንፎካከር ነ ከጋና እና ኮትዲቯር ነው። የስፖርት ፕሮግራም አዘጋጁን ሰለሞን ክፍሌንና የአዲስ አበባውን የስፖርት ዘጋቢያችንን ገዛኸኝ መስቀል ጽዮንን ጽዮን መስቀልን ለአፍሪካ ዋንጫ ልዩ ዝግጅታቸው እናመሰግናለን። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና 31 ሜትር ባንዶች በ11911965 እና በ12140 ኪሎ ሄርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርዝ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2007 ዓ.ም ምሽት ፕሮግራማችን ነው። ሴትዮዋን በተመለከተ በዚያ በአንድ ክስተት ላይ አተኩረን ቀርተናል። እነሆ እዚህ የደብዳቤዎቻቸውን ስብስብ እንደምናየው ከዚያ ከአንድ ክስተት በላይ ነው ስራቸው። ቀደም ብለው በልጅነትም ነው ትግሉን የጀመሩት። ክቡራትና ክቡራን አድማጮች የአሜሪካውያን የይህ ወር የያዝ ነው ማለት ነው የካቲት ወይም ፌብርዋሪ ባማ በአሜሪካ በአውሮፓ አቆጣጠር የጥቁሮች ታሪክ ወር ነው። በዚህ ምሽት የምንዘክራቸው አንድ ታሪካዊ ጥቁር ሰው አሉ። ሚስ ሮዛ ፓርክስ ይባላሉ። በዛ ዝግጅት የሚቀርበውን ዘገባ ክፍል ነው። አሁን የዘጋቢዋን ድምፅ ያሰማናችሁ። የግል ማህደር ቤተ መዘክር ያሰባሰቡ ሰው ናቸው። የምናቀርብላችሁ ማርሲያ ባትል ይባላሉ። አሁን ክቡራትና ይሄ በሁለተኛው አጋማሽ የሚቀርብ ዝግጅት ነው። አሁን የዕለቱ አብይ ርዕስ ይቀርባል። አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳደርና የምርጫ ቦርድ ኃላፊዎች እያግሏሉ ነው ሲል ሮሮ አሰምተዋል። የምርጫ እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቃዎች በዝተዋል። ከሶስት ወረዳዎች በላይ ሰዎችን ማዋከብም ተከስቷል ይላል የተቃዋሚ ፓርቲው። የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም። እንዲያሟሉ የተጠየቁት መስፈርቶች ለገዢው ፓርቲ የሚተቀመጡ ጭምር ናቸው ይላሉ። ዝርዝሩን ሄኖክ ሰማእግዜር ይዟል። በትግራይ ክልል በስፋት የሚንቀሳቀሰው አረና ትግራይ ፓርቲ በግንቦት 2007ቱ ምርጫ ገዢውን ኢህአዴግ ፓርቲን የሚፎካከር አይነተኛ የተቃውሞ ንቅናቄ ነው። በእርግጥ አረና ትግራይ የህዝብ ተወካዮች ምክር ቤት መቀመጫ ኖሮት አያውቅም። ከአምስት ዓመታት በፊት በተካሄደው ምርጫ ግን የሞት ሽረት ግብግብ የተገጠመባቸው የምርጫ ጣቢያዎች ነበሩ። በሰሜን ኢትዮጵያ የምትገኘው የትግራይ ክልል በ1960ዎቹ መጨረሻ የተጀመረው የሕዝባዊ ወያነ ሐርነት ትግራይ ህወሀት የትጥቅ ትግልን የመሩና በፖለቲካ ልዩነት ሳቢያ በተቃውሞ ጎራ የተሰለፉ የክልሏ ተወላጅ ታጋዮችና ፖለቲከኞች የተጋጠሙበት ምርጫ ነበር። የዛሬ አምስት ዓመት የተካሄደው የቀድሞ የህወሃት አባል ወይዘሪ ታረጋሽ አዳነ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በአድዋ ምርጫ ጣቢያ ገጠሙ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም በሙስና ታስረው ከቆዩ በኋላ ከእስር መልስ መድረክ የተቃዋሚ ፓርቲን ተቀላቀሉና በትውልድ ስፍራቸው ተንቤን አብይ አዲ ተወዳደሩ። የቀድሞ የትግራይ ክልል ፕሬዚዳንት አቶ ገብሩ አስራት ደግሞ በመቀለ ከተማ ለፉክክር ቀረቡ። ሆኖም በዚህ ምርጫ ገዥ ፓርቲ ኢህአዴግ በትግራይ ክልል ብቻ ሳይሆን በመላ ሀገሪቱ አንድ የተቃውሞና አንድ ገለልተኛ ግን በፖሊሲው የሚስማሙ የህዝብ ተወካይ ሲመረጡ ከ547 መቀመጫዎች 545ቱን በመውሰድ መንግሥት መሠረተ። በዚህ ዓመት ግንቦት ወር የሚካሄደው ምርጫ ድባቡ ጭር ያለ ነው። አቶ ስዬ አብርሃም በትግራይ ለውድድር አልቀረቡም። አቶ ገብሩና ሌሎችም የሌሉበት ምርጫ ነው። ሆኖም አረና በፉክክሩ ይቀጥላል። የወቅቱ የአረና ትግራይ ሊቀመንበር አቶ ብርሃኑ በርሀ ለቪኦኤ ሲናገሩ የምርጫ ፉክክሩ በገዢው ፓርቲና የክልሉ ምርጫ ቦርድ ስራ አስፈጻሚዎች ትብብር እየተጨናገፈ ነው ብለዋል። እንዴት? አላማጣ የምርጫ ክልል ሁለት ተወዳዳሪዎች ተቃዋሚዎች በመሆናቸው ህጋዊ ባልሆነ ጫና የነዋሪነት መታወቂያ ሳይሰጣቸው ቆይቶ ነበረ። አሁን ለምዝገባ ሲቀሩ ደግሞ መታወቂያ ከሌላቸው አይመዘገቡም ብለው የተከለከሉ አሉ። ግን እዛ በአላማጣ ወረዳ ባላ በሚባል ልዩ አካባቢ እና ሀዲሽ ቅንሌ በሚባል አካባቢ ተወልደው ያደጉ ናቸው ተወዳዳሪዎቹ። ኑሯቸውም እዛው በወረዳው ነው። ስለዚህ የዜግነት መብት በመታወቂያ መገደብ ህገ መንግስታዊ አይደለም። ለመታወቂያው ያለመኖርም ተጠያቂው እንግዲህ አስተዳደሩ እንጂ ሌላ አይደለም። በታህታይ ማጮ የሚባል ማዕከላዊ ዞን ደግሞ ለማስመዝገብ የሄደ ተወካይ የታሰር አለ። በብዙዎቹ ደግሞ በአካል ካልሞጡ ፓርቲው ተወዳዳሪዎች ናቸው ብሎ የሚያስመዘግብ ወካይ አድርጎ ያለ እነሱ በአካል ካልተገኙ ተገኝተውም በግላቸውም ሌላ ማመልከቻ በራሳችን ፍላጎት ነው የምንወዳደረው ብለው በጽሁፍ በማመልከቻ እንዲያረጋግጡ ይገደዳሉ። እንደዛ ሲያደርጉ ደግሞ ማህተም የሌለበት ደግሞ ይባላሉ። እንግዲህ የግለሰብ ማመልከቻ ማህተም አይጠይቅም። ይሄ በሽሬ በሰሜናዊ ምዕራብ ዞን ሽሬ እየተባለ በሚታወቀው አካባቢ ያጋጠመን ነው። በሌሎችም ያጋጥማል። ለምሳሌ በብዛት መታወቂያ፣ አሁን እሱ የሚኖረው አዲስ አበባ ነው። አሁን ያለው በፈተና ነው። ግን ራሱ መጥቶ ፍላጎቴ ነው የተወዳደርኩት ብሎ ማመልከቻ ካልጻፈ ፓርቲው ለመወዳደር ፍላጎቴ ያላቸው መሆኑን አውቆ በኃላፊነት እያስመዘገበ ያለ ሌላ እንደ ግል ተወዳዳሪ በግሉ እንዲያመለክት ይገደታል። በመቀሌም እንደዚሁ ማመልከቻው ለሚመለከተውን የሚለው ሌው በስንት መከራ ነው ትናንትና ወደ ማታ የተመዘገበው እና በሁሉም ቦታ አንደኛ መታወቂያ ካልመጣ መታወቂያ ፎቶኮፒ ከተቀረበ ደግሞ ኦሪጂናሉ ካልመጣ ስከመጣ ከመጣ ደግሞ ሰው ካልመጣ እየተባለ ዓላማው እንግዲህ ተወዳዳሪዎችን ጫና ለማሳደርና ስጋት እንዲያድራቸውና ከምርጫው እንዲያጎል ለማድረግ ነው። ባላማጣ የነገሩ እኮ አቶ መረሻ የተባለ በሃይማኖት መሪዎች ሳይቀር ከምዝገባው እንዲያፈገፍግ የተለያዩ ጫና ነው የተደረገበት። ገና ሳይመዘገብ መታወቂያ የለህም አትመዝገብም እየተባለ ግን ጠቅላላ ወደ ምርጫው መግባት ያለብን እየተባለ ደግሞ በተለያዩ የሃይማኖት መሪዎች ሳይቀር ብዙ ጫና ደርሰዋል። እንግዲህ ጫናው እየደረሰ ያለው ከምርጫ ቦርድ ነው ወይስ ከአካባቢው ባለስልጣናት ነው? በአጠቃላይ ደግሞ የምርጫ አስፈጻሚዎችና በየወረዳውና በየቀበሌው እንደዚሁም በክልሉ ያሉ የምርጫ ቦርድ አሰራር ምን ይመስላል? ሰንሰለቱ እየተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው መስታወቂያውን ለማትመዝግ የሚለው ምርጫ ቦርድ ነው። መጠቅ አልፈረምክ የሚለው ምርጫ ቦርድ ነው። ይሄ ደግሞ እንግዲህ በትግራይ ውድድሩ በገዥው ፓርቲና በአረና ነው። ያ ሲሆን ደግሞ ምርጫ ቦርድ በተለያዩ ምክንያት ተወዳዳሪዎችን እንደዚህ በጫና የሚያሳድር ከሆነ ዞሮ ዞሮ ከገዢው ጋር ፓርቲ የሚወዳደሩትን ተወዳዳሪዎች ወደኋላ እንዲያፈገፍጉ ለማድረግ ነው። ይህንን ሁኔታ ለምርጫ ቦርድ ወይ ደግሞ ለአካባቢው ለክልሉ ባለስልጣናት አስረድታችኋል? የተሰጣችሁ ምላሽስ ምን ይመስላል? አዎ አስረድተናል። አሁን የመቀሌ በስንት መከራ እስከ አዲስ አበባ ተደዋውሎ ወደ ማታ የተፈታለ የሌሎች ግን ገና ያልተፈጠማለ። የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ስዕል ያላስቀመጠ ነው ይላሉ። በተለይ የምርጫ አፈጻጸም ደንብና ስርዓት ዙሪያ ሕጉ ለሁሉም እኩል መሆኑን ለትግርኛ ዝግጅት ክፍላችን አብራርተዋል። ሓደ ሓደ ነገራት እማሉ ዝግበኦም ነገራት ሃልዮም ኣማሉ ንብሎም ኢና እዚሁ እንኳ ንኩሉ ኢና ንገዛ ፓርቲ አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉን ጠይቃቸዋለን። ይህ ደግሞ ለአረና ትግራይ ብቻ ሳይሆን ለገዢ ፓርቲም ቢሆን እንዲያሟሉ ጠይቀናል። ምክንያቱም ሁሉም ለሕግ ተገዢ መሆን ስለሚኖርባቸው መስፈርቱን አሟልተው ከመጡ እኛ ልንመዘግባቸው ዝግጁ ነን። በአካል ለመገኘት የማይችሉ ከሆነም በወኪሎቻቸው እንዲመዘገቡ እናደርጋለን። እውነት ነው፣ የተወሰነ ችግር ሊከሰት ይችላል። እኛም ለሚያቀርቡልን ጥያቄ እኮ መፍትሔ በማፈላለግ ላይ እንገኛለን። ለምንድን ነው እውነቱን የማይገልጹት? እውነቱን ያቅርቡ፣ እኛም እውነቱን እንናገራለን። ሌላ መንገድ የለም፣ ተባብረን ነው መስራት ያለብን። በኢትዮጵያ በየአምስት ዓመቱ የሚካሄደው የህዝብ ተወካዮች ምክር ቤት ምርጫ ላይ አብላጫ ድምፅ ያገኘው ፓርቲ መንግስት መስርቶ ሀገሪቱን ያስተዳድራል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። እስር ቤት የሚገኙት ዘጠኝ ጋዜጠኞችና የኢንተርኔት ጸሐፍት የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ሰብሳቢ ዳኛ ከዚህ በኋላ ጉዳያቸውን እንዳይመለከቱ ያቀረቡት አቤቱታ ውድቅ ተደርጓል። አቤቱታ የቀረበባቸው ዳኛ ግን በራሳቸው ፈቃድ ጉዳዩን ላለማየት መወሰናቸው ተገልጿል። አንድ ተከሳሽ አቤል ዋበላ በማረፊያ ቤት ውስጥ ግፍ እንደተፈጸመበት ለፍርድ ቤቱ ገልጾ መፍትሄ እንዲሰጠው አቤቱታ አቅርቧል። ፍርድ ቤቱም ተለዋጭ ከተረው ሰጥቷል። መለስካቸው አማህ ተከታትሎታል። አቃቤ ሕግ የሽብር ወንጀል ለመፈጸም አቅዳችኋል፣ አሲራችኋል፣ እንደዚሁም አነሳስታችኋል፣ ለዚህም በሕቡ ተደራጅታችኋል በሚል ክስ ያቀረበባቸው ዘጠኙ የኢንተርኔት አምደኞች ወይም ጦማርያንና ጋዜጠኞች ከትናንት በስቲያ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የችሎቱ ሰብሳቢ ዳኛ እንዲነሱ ማለትም ጉዳያቸውን ከዚህ በኋላ እንዳይመለከቱ ያቀረቡትን አቤቱታ ሁለቱ ዳኞች የቀረበው አቤቱታ በቂ ምክንያት የለውም ሲሉ የተከሳሾቹን አቤቱታ ውድቅ አድርገውታል። በሁለቱ ዳኞች ውሳኔ መሠረት አቤት ባዮቹ እንዳሉት ሳይሆን ሰብሳቢው ዳኛ አቃቢ ሕግ ያቀረበው ክስ እንዲሻሻል በማድረግና ከተከሳሾቹ ሁለቱ ሴቶች በማረሚያ ቤት ደርሶብናል ላሉት በደል መፍትሄ በመስጠት ረገድ ተገቢውን ድርሻ ተወጥተዋል ብለዋል። ሁለቱ ዳኞች ይህን ውሳኔ ሰጥተው ከተነሱ በኋላ አቤቱታ ከቀረቡባቸው ሰብሳቢ ዳኛ ጋር ተመልሰው ሲሰየሙ ግን ተከሳሾች እና ጠበቆቻቸው ያልጠበቁት ነገር ነበር የተከሰተው። ይጠበቅ የነበረው አቤቱታ ውድቅ ከተደረገ በኋላ ተከሳሾቹ የእምነት ክህደት ቃላቸው እንደሚሰጡ ነው። ይሁንና አቤቱታው የቀረበባቸው ሰብሳቢ ዳኛ ከዚህ በፊት የሚሉት ነገር እንዳላቸው በመግለጽ ተከሳሾቹ በእርሳቸው ላይ ያቀረበትን አቤቱታ ከተመለከቱ በኋላ ጉዳዩን ላለማየት መወሰናቸውንና ማመልከቻም ለሚመለከተው አካል ማስገባታቸውን ገልጸዋል። የተከሳሽ ጠበቆች በጉዳዩ ቅር መሰኘታቸውን ገልጸው ፍርድ ቤቱ አጭር ቀጠሮ እንዲሰጣቸው ጠይቀዋል። በዛሬው የችሎቱ ውሎ ከዘጠኙ ተከሳሾች መካከል ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ እያለቀሰ ያቀረበው አቤቱታ ነው። እንደ እሱ አባባል ፍርድ ቤቱ በሰጠው ቀጠሮ መሠረት ትናንት ከሌሎች ተከሳሾች ጋራ እዚሁ ችሎት ቀርቧል። ወደ ማረሚያ ቤት ሲመለሱም ባላወቀው ምክንያት ከማንም ጋር ተቀናይቶ በእጁ ሰንሰለት ሳይገባ ወደ ማረሚያ ቤት ይደርሳል። ፖሊሶች በእጁ ሰንሰለት አለመግባቱን ሲያዩ የእሱ ስህተት እንደሆነ ሁሉ ብርቱ የማስፈራሪያ ቃላት ከመሰንዘራቸውም በላይ ሌቱን በሙሉ በሰንሰለት ታስሮ ማደሩንና ጆሮው ጉዳተኛ በመሆኑ ዘውትር የማይለየውን አጋዥ ማዳመጫም እንደተቀማ ለፍርድ ቤቱ በዝርዝር አስረድተዋል። ፍርድ ቤቱም የማረሚያ ቤቱን ተወካይ ስለዚህ የሚያውቁትን እንዲያስረዱ ጠይቋል። ይሁንና ተወካዩ ስለ ጉዳዩ አንድም ነገር እንደማያውቁ ስለገለጹ በሚቀጥለው ቀጠሮ የማረሚያ ቤቱ ተወካይ ጉዳዩን በጽሁፍ እንዲያስረዳ፣ ተከሳሽ አቤሉ አበላም ይህንኑ አቤቱታውን በጽሁፍ ለፍርድ ቤቱ እንዲያስገባ አዞ ለየካቲት 11 ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ በእነ ሶሊያን አሽመልስ የክስ መዝገብ ሶሊያን አሽመልስ በሌለችበት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል አበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ላይ የአሸባሪነት ክስ መስርቶባቸው በማረሚያ ቤት እንደሚገኙ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ዘገባ እንሸጋገር። መለስካቸውን አመሰግናለሁ። ሶማሊያ በተከታታይ በድርቅ ስትጠቃ ከቆየች በኋላ ከቅርብ ጊዜያት ወዲህ የምግብ ዋስትና ይዘቷ ተሻሽሏል ሲል የተባበሩት መንግሥታት የምግብና የእርሻ ድርጅት ኤፍኤኦ በጎ ዜና ይዞ ብቅ ብሏል። ይሁን እንጂ የሶማሊያ የምግብ ሁኔታ ገና አስተማማኝ ደረጃ ላይ እንዳልደረሰ የሚናገሩም አጥኚዎች አሉ። የአሜሪካ ድምፅ ራዲዮ ዘጋቢ ሂለሪ ሆውለር ከናይሮቢ የላከችው ዘገባ አለ። አዳነች ፍሳሃ ታቀርበዋለች። ሶማሊያ ውስጥ ለአመታት ያህል ሰፍኖ ሀገሪቱን ያዳሸቀው ድርቅ በመጠኑ እየተሻሻለ ሄደ ይመስላል። የተባበሩት መንግስታት የምግብና የእርሻ ድርጅት ባለፈው ረቡዕ ባወጣቸው አሐዞች መሰረት ከቅርብ ጊዜያት ወዲህ የወረደው ዝናብ ጥሩ ነበር። ካለፉት ስድስት ወራት ወዲህ የምግብ ችግር የተደቀነባቸው ሶማሊያውያን ቁጥር በ30 ከመቶ እንደቀነሰ ካለፉት ስድስት ወራት ወዲህ የምግብ ችግር የተደቀነባቸው ሶማሊያውያን ቁጥር በ30 ከመቶ እንደቀነሰ የምግብና የእርሻው ድርጅት ጠቁመዋል። ይሁንና አሁን የሚታየው መሻሻል ጊዜያዊ ሊሆን ይችላል። በተባበሩት መንግሥታት ድርጅት የምግብ ዋስትናና የተመጣጠነ ምግብ ጥናት ክፍል የሚሰሩት ኒና ዶድ ልጆች በቂ ምግብ ያለማግኘታቸው ጉዳይ ገና እንዳልተሻሻለ ጠቁመዋል። እንዲያውም በአንዳንዶቹ ቦታዎች እየተባባሱ እንደሄዱ ጠቁመዋል። በደቡብ ማዕከላዊ ሶማሊያ ሁኔታው የባስ እንደሆነ ኒናዶድ ገልጸዋል። ሶማሊያ አሁንም ሙሉ በሙሉ ከችግሩ ወጥታለች ማለት እንዳልሆነ ግልጽ ነው። በአሁኑ ወቅት በከፊል የሀገሪቱ አካባቢዎች ትንሽ መሻሻል ይታያል። ይሁንና ሀገሪቱ ረሃብ ከመግባቱ ከአምስት ዓመታት በፊት ወደ ነበረችበት ሁኔታ አልተመለሰችም። በክረምቱ ወራት የተገኘው ጥሩ ዝናብ ውጤት እንጂ ዘላቂ መሻሻል ሆኖ አልታየንም። ሆኖም መጪው የክረምት ወራት ጥሩ ላይሆን ይችላል። አርሶ አደሮችንና አርብቶ አደሮችን ለወደፊት ሊከሰት ከሚችል ድርቅ ለማዳን ቀጣይ እርዳታ እንዲኖር እንደሚያስፈልግ ቫን አይክን አስገንዝበዋል። የምግብና የእርሻ ድርጅት በአሁኑ ወቅት በሶማሊያ የሚያካሄደው የረድኤት መርሃ ግብር የከብቶች ክትባትን፣ የመስኖ ስራንና ድርቅን የሚቋቋሙ የዘር እህል አይነቶች ወደ ሀገሪቱ ማስገባትን ያካትታል። ተከታዩ የመጽሔት ርዕስ ወደ ምዕራብ አፍሪካ ይወስደናል። ሴራ ሊዮን የገዳዩን ኢቦላ ቫይረስ ስርጭት በቁጥጥር ስር ለማዋል አሁንም እየታገለች ነው። ወረርሽኙን ለመግታት እጅግ ጠቃሚ እርምጃ ከሚባሉት አንደኛው የአየር መንገደኞች ለቫይረሱ ያልተጋለጡ መሆኑን ለማረጋገጥ በምርመራ ማጣራት ነው። ኒና ዶቭሪ ከሲየራ ሊዮን መናገሻይቱ ፍሪታውን አይሮፕላን ጣቢያ ያደረሰችን ዘገባ ዓለም አቀፉ የፍልሰት ድርጅት አይኦኤም በረራዎችን ሁሉ እንዴት እንደሚያጣራ ይገልጻል። ቆንጅታ እየይዘዋለች የኢቦላ ቀውስ ሴራሊዮን ውስጥ ከተከሰተ ወዲህ ወደ ሀገሪቱ የሚበሩ አውሮፕላኖች ሶስት ብቻ ናቸው። ቀድሞ ዘጠኝ ነበሩ። አሁንም ግን የአውሮፕላን ጣቢያው ስራ ይበዛበታል። ለምን ቢባል የኢቦላ ምርመራ የሚደረግባቸው በየቦታው በመሆኑ አንድ ሰው ገና አውሮፕላን ጣቢያውን ዋና በር ከገባ ጀምሮ እስከሚሳፈር ድረስ በክሎሪን እጆቹን መታጠብ፣ የሰውነት ሙቀቱ መለካት ግዳጅ ነው። ወደ አውሮፕላን ጣቢያው ከውጪ የሚገቡም እንዲሁ ይመረመራሉ። ምርመራው ሲካሄድ እያንዳንዱ ሰው የጤናውን ሁኔታ የሚገልጽበት ቅጽ መሙላት አለበት። ዶክተሮችና ነርሶችም በስፍራው ይገኛሉ። ኢቦላ እንዳለበት የተጠረጠረ ሰው የሚቆይበት የተከለለ ስፍራም አለ። የአውሮፕላን ጣቢያው የኢቦላ ቁጥጥር ሂደት በትክክል መካሄዱን የሚከታተሉ አጠቃላይ ተቆጣጣሪዎችም አሉ ቤን ፖተር የተቆጣጣሪዎቹ ዋና አስተባባሪ ናቸው ሀኪሞች ቸል ከማለት ይልቅ ይበልጥ ንቁ ቢሆኑ መርጣለሁ በጣም ተጠራጣሪ ሆነው መንገደኛውን በማስቆም ምርመራ ቢያካሄዱ ይሻለኛል አንድን የኢቦላ ቫይረስ ያለው ሰው አውሮፕላን ተሳፍሮ እንዲሄድ ከሚፈቅዱ የአለም አቀፍ ድንበር ተሻጋሪ ሰራተኞች ድርጅት አይኦኤም ያደራጀው የኢቦላ ተቆጣጣሪ ቡድን ባለፈው ህዳር ወር ነበር ስራውን የጀመረው ይህን የሴራሊዮንን የሙከራ ፕሮግራም በገንዘብ የሚረዳው ደግሞ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ና መከላከያ ተቋም ሲዲሲ ነው ፕሮግራሙም በሌሎች በኢቦላ በተጠቁ ሀገሮች በላይቤሪያ ና ጊኒም የመጀመር እቅድ እንዳለ ሪፖርተር ይናገራሉ ጆርጅ ታከር ዋናው የኢቦላ ቁጥጥር ፕሮግራም ስራ አስኪያጅ ናቸው ሂደቱ በጣም አስቸጋሪ ነው ምክንያቱም ተሳፋሪዎች ስለ ምርመራ ቦታው በብዛት ያማርራሉ መርማሪዎቹ ግን ስራቸውን በትክክል ማከናወን አለባቸው ይላሉ ሄደን ልናነጋግራቸው ይገባል። አሰራሩ ለእኔ ለእርሶና በአጠቃላይ ለማህበረሰቡ ምን ያህል ጠቃሚ እንደሆነ እናስረዳቸዋለን። ከሀገሪቱ ወደ ውጪ ለመሄድ በሚነሱ በርካታ መንገደኞች ላይ ሀይለኛ ትኩሳትን የመሳሰሉ የኢቦላ በሽታ መሰል ምልክቶች እየታዩ በአቅራቢያ ወደሚገኝ የሕክምና ጣቢያ ለምርመራ ሲላኩ ቆይተዋል። ይሁን እንጂ የኢቦላ ቫይረስ የተገኘበት አንድም መንገደኛ የለም። ዶክተር ማክሊን ሳና በአውሮፕላን ጣቢያው የመንገደኛ ማሳፈሪያ በሮች ላይ የመንገደኞች የጤና ሁኔታ መግለጫ ቅጾችን ይከታተላሉ። መንገደኞች ለቫይረሱ ተጋልጠው እንደሆንም ይጠይቃሉ። በሀገሪቱ ዙሪያ የቫይረሱ ተጋላጮች ቁጥር በእጅጉ እየቀነሰ መምጣቱ ህዝቡን እንዳያዘናጋው እሰጋለሁ ይላሉ ዶክተር ሳና በነገሩ ብዙ ተጨንቅ ያለው። ምክንያቱም ያን አይነት አመለካከት ስላለን ነው። አህዞች መውረድ ሲጀምሩ ስናይ እንደሰታለን። መረዳት ያለብን ግን አንድ ነጠላ በቫይረሱ የተያዘ ሰው መኖር ነገሮችን በሙሉ ወደ ነበሩበት ቦታ መመለስ እንደሚችል ነው። በሀገሪቱ የኢቦላ ተጠቂዎች ቁጥር ለበርካታ ሳምንታት ያለማቋረጥ ሲቀንስ ቆይቶ እንደ አውሮፓውያን አቆጣጠር ባለፈው ጥር ወር የመጨረሻ ሳምንት ላይ ጨምሮ ተገኝቷል። አይኦኤም ካሻሻላቸው አሰራሮች አንዱ ታዲያ መንገደኞች መጀመሪያ በሚደርሱበት አውሮፕላን ጣቢያ በዋናው መግቢያ በር ላይ የሚደረገውን ክትትል ማጠናከር ነው። በአሁኑ ጊዜ የመንገደኞቹን የሰውነት ሙቀት የሚለኩ መረጃዎችን በሙሉ የሚመዘግቡ አስር ተጨማሪ ሰራተኞች ተመድበዋል። ሰዎች እጃቸውን የሚታጠቡበትን ክሎሪን መጠንም ያለማቋረጥ ይለካሉ። በየወሩም ሰራተኞቹ አስቸጋሪ ሁኔታ ሲገጥማቸው፣ ለምሳሌ ቫይረሱ አለበት ተብሎ የሚጠረጠር ሰው ቁጣ ውስጥ ሲገባ፣ በምን አይነት እንደሚያስተናግዱ ተከታታይ የአጣዳፊ ሁኔታ ስልጠና ሚስተር ፖተር ይሰጣሉ። It um, helps you identify gaps that you wouldn't normally think about. ክፍተት መኖሩን ለመለየት ይረዳሃል። አንዴ በዚያ ሂደት ውስጥ ማለፍ ከቻልክና በግንባር ሆነህ በቀላሉ መለየት ከቻልክ እሰየው። ሌሎች አውሮፕላን ጣቢያዎች በቅርቡ ስራ ስለሚጀምሩና ሀያ አራት ሰዓት መንገደኞችን የሚከታተል የሰለጠነ የሰራተኛ ኃይል ማግኘት ከባድ ስለሚሆን ይህ ስልጠና ወሳኝ ነው ይላሉ ፖተር። ከዚህ በሳምንት ሰባት ቀን ከምሽት ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድትከታተሉ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙናላችሁ። ተከተሉን፣ ላይክ አስ፣ ተነጋገሩ። አድማጮች በእጅ ስልካችሁ የእጅ ስልካችሁ ለሚቀናችሁና አመቺም የእጅ ስልኮች ላላችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በስቱዲዮ ቴክኒሺያኑ ኦድሬ ስሪገዝ፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። እንዲሁም እኛ አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተነን። የዜናና የትንታኔው ክፍለ ጊዜ ተጠናቀቀ። ክቡራትና ክቡራን አድማጮች፣ አሁን ሙዚቃን ጋብዛችሁ ቃሌን አላጥፈውም በተሾመ A far cal te dale Ah len al atfo what is ta telat lone ተሾመ ምትኩ፣ ዘና እንዳደረጋችሁ ተስፋ እናደርጋለን። አድማጮች፣ አንተ አሁንም አሁን ብታንጎራጉር የፈለግ ይመስላል። እስቲ ሞክረውና አድማጮች እንገረን ላደረግክልን ንግግር እናመሰግናለን ነው የሚለው። እንግዲህ አንድ ቀን ያገኙት ይሆናል ወይ ንግግርህን ወይ ዜማህን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ያመለክታል። የስቱዲዮ ሰዓታችን ርሶሪዎቹ ከአርባ ሁለት ነው። አነጣጥሮም ተኮስ አልቻልኩም። በርቀት ነው ከምሽቱ ሶስት ሰዓት ከአርባ ሁለት ርሶሪዎቹን ባጫጭሩ ሰዓቱን እቅጩን ለመናገር ያህል ነው እንጂ እዛው አካባቢ ነው። እና በአርባ ሁለት ብዙ ርቀት አለ። እሺ ሰለሞን አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳድርና የምርጫ ቦርድ ኃላፊዎችን እያጉላሉን ነው ሲሉ ሮሮ አሰምቷል። የምርጫ እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቆዎች በዝተዋል፣ ከሶስት ወረዳዎች በላይ ሰዎችን ማዋከብ ተከስቷል ሲል አረና ከሷል የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም እንዲያሟሉ የተጠየቁት መስፈርቶች ለገዢው ፓርቲም የተቀመጡ ናቸው ብለዋል እስር ቤት የሚገኙት ዘጠኝ ጋዜጠኞችና የኢንተርኔት ፀሐፍት የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ሰብሳቢ ዳኛ ከዚህ በኋላ ጉዳያቸውን እንዳይመለከቱ ያቀረቡት አቤቱታ ውድቅ ተደርጓል። አቤቱታ ያቀረቡባቸው ዳኛ ግን በራሳቸው ፍላጎት ጉዳዩን ላለማየት መወሰናቸውን ገልጸዋል። አንዱ ተከሳሽ አቤል ዋበላ እስር ቤት ውስጥ ግፍ እንደተፈጸመበት ለፍርድ ቤቱ ገልጾ መፍትሄ እንዲሰጠው አቤቱታ አቅርቧል። ፍርድ ቤቱም ተለዋጭ ቀጠሮ ሰጥቷል ጉዳዩን ለማየት የናይጄሪያ ነውጠኛ ቡድን የቦኮ ሐራም ተዋጊዎች መንደሮቿን ከወረሩባት ከትናንት ወዲህ ቢያንስ ዘጠና አንድ ሰዎች መግደላቸውን ካሜሩን አስታወቀች። በማዕከላዊ አፍሪካ ሪፐብሊክ በሚካሄደው ግጭት ምክንያት ከአራት መቶ ሺህ በላይ የሚሆኑ ሰዎች ከመኖሪያቸው መፈናቀላቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። የአልቃይዳ የመን ቅርንጫፍ ከፍተኛ አዛዡ ሃሪድ አልናድሃሪ በዩናይትድ ስቴትስ የአየር ድብደባ እንደተገደለበት አስታወቀ። ኢስላሚክ ስቴት ቡድን ይዞት የነበረውን የጦር ጀት አብራሪያቸውን ከነ ህይወቱ አቃጥሎ ከገደለ በኋላ በቡድኑ ላይ በሚካሄደው ጦርነት ውስጥ ዮርዳኖስ ተሳትፎዋን አጠናክራ እንደምታሳድግ ንጉሥ አብደላ አስታውቀዋል። እርሳቸው ባዘዙት መሰረትም በተጠናከረ ሁኔታ በገቡበት አዲስ ግዳጅ የአገሪቱ የጦር ኃይሎች የመጀመሪያውን ተከታታይ የአየር ድብደባ ዛሬ መክፈታቸውና በርካታ ድብደባ ማድረሳቸው ተዘግቧል። ክቡራትና ክቡራን አድማጮች አሁን ወደ ዝግጅታችን ሁለተኛ አጋማሽ አጋማሽ ባይሆነ ማሆን ር ጉዳይ ነው። ለሶስት ሰዓት ከመደበኛ ዝግጅቶቻችን የመጀመሪያውን እናቀርብላችሁ። ባህልና ማህበረሰብ ነው ዝግጅቱ። የዝግጅቱ አዘጋጅና አቅራቢ አሉላ ከበደ ወደ አጠገቤ ቁጭ ብሏል። ምን ይዘ ይሆን አሉላ? ሰለሞን ለዛሬ ወደኛም ቀረብ ያለ ርዕስ ነው የተመረጠው። ከዚህ ቀደም በራዲዮ መጽሔት ጨረፍ ያደረግነው ሁለት እንግዶች አቅርበንበት የነበረ የቋንቋ አጠቃቀም ግድፈቶች፣ ይልቁንም የአማርኛ ቋንቋ አጠቃቀምና አዳዲሶቹን ዘይቤዎች አዳዲስ የሚለው በጥቅስ ውስጥ ይያዛል፣ የንግግር ስለሆነ በተከታታይ የምንዳስሰው ይህ ርዕስ ታዲያ ለምሽቱ በመ መገናኛ ብዙኃን ወደኛ ወደ እኛ ቀረብ አድርጌ ያልኩት በሱ ነው። በተለይም ደግሞ ንግግር መለያቸው በሆነው የብሮድካስት መገናኛ ብዙኃን ላይ የሚያተኩር ነው። ለዚህ ታዲያ ቀዳሚ መንደርደሪያ ዝግጅት እንግዳዬ አቶ ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህር ነው። ዛሬ መንደርደሪያውን እናያለን። ይበልጡን በንግግር ተለይተው የሚታወቁት መገናኛ ብዙሃን ለዚህ ለሚነሱ ግድፈቶች ምን አስተዋጽኦ አድርገዋል፣ እንዴት የሚለውን እንመረምራለን። ጎር ርዕስ ነው ብዙ ንግግር የሚጠይቅ የሚያስፈልገውን ጭምር ነው ነገር። አቶ ተሻገር የዚህ የዛሬ ፕሮግራማችን ውይይት ይበልጡን በንግግር በአማርኛ ቋንቋ የሚታዩ ግድፈቶች ባዕድ ቃላትን መጠቀምና አንዳንዴም የቋንቋ አቀራረብ ሊኖረው ከሚገባው ሚዛን ያነሰ ነው፣ ወይም ደግሞ እንዲያውም እንደ አንዳንዶች እያዘቀዘቀ ነው የሚባልበት ሁኔታ ነው። እስኪ እንደ ጋዜጠኛም እንደ መምህርም ሊበልጡን ጎልተው ከምታይባቸው አጋጣሚዎችና ሁኔታዎችም ጋር እያይዘ የምትታዘባቸውን እንመልከት። የአማርኛ ቋንቋ አጠቃቀም ግድፈቶች እየጎሉ ነው የሚለው እንዴት ነው የምትመለከተው? አዎ ይሄንን በተለይ በቀጥታ በሚተላለፉ የኤፍኤም ሬዲዮ ፕሮግራሞች አንጻር ልናየው የምንችል ይመስለኛል። በርግጥ በጋዜጦችም ላይ ተመሳሳይ ሁኔታ ይታያል። ግን በራሴ ግምት አሁን ያልከው ነገር ጎልቶ የሚታየው በኤፍኤም ራዲዮ ፕሮግራሞች የቀጥታ ስርጭቶች ላይ ነው። ምክንያቱም እነዚህ ፕሮግራሞች በተለምዶ ጋዜጠኝነት አሰራር የአርታኢው የስራ ድርሻ የሌለበት በቀጥታ ጋዜጠኛው ወይም ጋዜጠኞች አንድ ላይ ሆነው ቀጥታ እየተናገሩ የሚያስተላልፉት ነው። የንግግር ቋንቋ ነው። እዚህ ላይ የቋንቋው ጥራት በጋዜጠኝነት እንደምንጠብቀው ላይሆን የሚችል ይመስለኛል። ግን ሁለት ነገሮችን ከዚህ ጋር እያይዘን ልንናገር የሚገባን ይመስለኛል። አንደኛ የቀጥታ የሬዲዮ ፕሮግራም የንግግር ቃና ያለው ነው። በተቻለ መጠን ጋዜጠኞቹ የመወያየት በቀጥታ የመናገር ተግባር ስለሚያከናውኑ በጽሁፍ እንደምናየው ሰዋሰቡ የተጠበቀ ንግግር ላይናገሩ ይችላሉ። ግን በተቻለ መጠን ጥራት ያለው በሰዋ ሰው በቃላት አመራረጥ ጥራት ያለው እንዲሆን ይጠበቃል። አንዳንድ ተሰጥሮ ያላቸው ሰዎች እንደዛ ያደርጋሉ። ጥሩ ጥሩ ተገቢነት ያላቸው ቃላትን በሰዋ ሰውም ደረጃ ብዙ መፋለስ የማይታይበት በአድማጮችም ዘንድ በቀላሉ ሊረዱት የሚችል አይነት ይሆናል። ይሄ ብቻ ሳይሆን ቋንቋው ያው ኤፍኤም ብዙ ጊዜ አድማጮችም የሚካፈሉበት ስለሆነ የእነሱም ተጽዕኖ አለ አንድ ላይ ሆኖ ነው የሚታየው እና በነዚህ በኤፍኤም የሬዲዮ ስርጭቶች ላይ የሚታይ ይመስላል። ብዙ እንግዳ ቃላትን፣ መደበኛ ያልሆኑ ቃላትን፣ ከቋንቋው ውጭ የሚመጡ ቃላትን አዘውትሮ የመጠቀም ነገር አለ። ሻገር ይሄ በተለይ በኤፍኤም ሬዲዮዎች የቀጥታ ስርጭት ላይ የሚታየው በሌሎችም አካባቢዎች እንደሚታየው በንግግርም ጭምር በኅብረተሰቡ ውስጥ በቋንቋው ተገልጋዮች አካባቢ ቅድም እንደ ገለጽ ነው ስርዓትና የአነጋገር ዘይቤውን በንግግር እንኳን ብንወስድ ያልተከተለ የሚመስሉ አንዳንድ ጊዜ ያን አነጋገር የለመዱ ካልሆኑ ስለሚባለው ነገር መረዳት እስኪያቅታቸው ድረስ የሚሄድም አለ። አንዳንድ ሰዎች በአማርኛ ጀምረው በርካታ ባዕድ ቃላትን በልማድ ብዙ ጊዜ እንግሊዝኛ ነው የሚሰማው። ያለ ቦታቸው ቃላቱ ተወርውረው ምንን ለማለት እንደታሰበ ሳይገባ የሚቀርብበት ጊዜ አለ። እንደ ሰዎች እውቀትና ደረጃ ሁሉ የሚለያይ ቢሆንም የንግግር ቋንቋ መሆኑና ያለ ጽሁፍ የሚደረግ ግንኙነት መሆኑ እንዳለ ሆኖ በቋንቋው ላይ የሚያሳድረው ተጽዕኖ ከዛ የሚርቅ አይመስልህም? በእርግጥ ይሄ ጥናት የሚገባው ይመስለኛል። አዘውትረን የምንናገረው ንግግር ነው። በሬዲዮ የመጣው የምንጠቀምበት የማስተላለፊያ መንገድ ለየት አለ እንጂ ከመደበኛ ቃላት ውጭ አማርኛም ሆኖ መደበኛ ያልሆኑ ቃላት መጠቀም፣ ከውጭ በተውሶ የገቡ ቃላት መጠቀም የአንድ አካባቢ ወይም ከአንድ ሙያ ወይም የእድሜ ኩዮች ወይንም ከሙያ ጋር የተያያዙ ከእንደዚህ አይነት ሁኔታ የመነችው ለሁሉም ቤተሰብ ያልሆኑ ቃላትን ያለመጠቀም ነገር ግን አሁን ያ በሬዲዮ ውስጥ መምጣቱ አዲስ ያደረገው ይመስለኛል። መገናኛ ብዙኃን መደበኛ ቋንቋ መጠቀም አለባቸው ከሚለው የተለመደ የሙያ ስነ ምግባር አንጻር ሲታይ ነው ጉድለቱ ገዝፎ የሚታየን። ወረደም ለማለት ምናልባት ጥናት ያስፈልግ ይሆናል። እርግጥ ነው አንዳንድ ጊዜ እንደ ስፖርት ፕሮግራሞች በተለይ አሁን ይሄ ስፖርት በቀጥታ በሚተላለፍባቸው ፕሮግራሞች ላይ ከስፖርት ጋር የተያያዙ ከእንግሊዝኛ የተወሰዱ ቃላትን በብዛት የመጠቀም ነገር አለ እና ከስፖርት ቤተሰቦች ውጭ ለሚሰሙ ሰዎች እሱም አማርኛ መሆኑን ልንቸገርበት እንችላለን። ቴክኒካዊ የሆኑ ሌላውን ባይተዋር የሚያደርጉ ቃላት አሉ። ምናልባት ይሄ ጋዜጠኛ በስፖርት ጋዜጣ ላይ ቢጽፍ እንደዚህ አድርጎ ላይ ጽፈው ይችላል። አንደኛ ንግግሩ ፈጥኖ መልእክት ማስተላለፍን ይፈልጋል። ማሰብና መናገር እኩል በሆነ ሰዓት የሚከናወኑ ነገሮች ይሆናሉ በዚህ ደረጃ። ስለዚህ ጥንቃቄውም ያን ያህል ይጎላል። ሁለተኛ፣ የኤፍኤም ሰዓቶች የሚሸፍኑት ሰፊ ጊዜም ለዚህ ነገሮችን ባጫጭሩ በጥራት ለማስተላለፍ እንዳንተጋ የሚያደርግ ነው። ሰዓቱ ሲበዛ ያንንም ያንንም የመናገርም አዝማሚያ ያለ ይመስለኛል። ግን ለዚህም ቢሆን ለመደምደም ጥናት የሚያስፈልገው ይመስለኛል። የሚያግባባ ይመስለኛል። ተሻገር፣ ምናልባት እንደው አንድ ደረጃ ፈቅ አድርገን ብንመለከት በዝርዝር የሚታዩ ከተለያየ አቅጣጫ መመርመር የሚገባቸው ጉዳዮች እንዳሉ አሁን ባነሳቸው ነጥቦች ተመልክቷል። አንዳንድ ጊዜ በስራም የምንታዘባቸውን በይዘት የሚነገረውን አድማጩ የማይረዳው ደረጃ የሚሄደው ይህ የንግግር መፋለስ ሰዎች ለቃለ ምልልስ ሲቀርቡ የሚገጥመንን እውቀታቸውና ራሳቸውን የመግለጽ ችሎታቸው የሚለያይበት ሁኔታ እንደመኖሩ፣ ቀደም ብለህ እንደገለጽከው ጠለቅ ያለ ጥናት፣ ጠለቅ ያለ ምርመራ፣ በቅርበትን መመልከት ይጠይቃል። ነገር ግን ምን ያህል ጎልቶ ይታያል። ሁለቱም እርስ በርስ የተያዘ ነው ይመስለኝ በተለይ እነዚህ የኤፍኤም ሬዲዮ የቀጥታ ስርጭቶች ላይ ከችሎታ ማነስ ከእያንዳንዱ ጋዜጠኛ አቅም መለያየት ጋር የሚያያዘው እንዳለ ሆኖ በእንደዚህ አይነት የሬዲዮ ፕሮግራም የሚተላለፉት ዝግጅቶችን መልክም በተመለከተ አያይዘን ልንል የምንችለው ነገር አለ። ለምሳሌ ፕሮግራሙ የንግግር ፕሮግራም ነው። ከአድማጩም ጋር የሚደረግ ውይይት አለ። የእርስ በርስ የጋዜጠኞችም ጭውውት አለ። እዛ ውስጥ ከመደበኛው አነጋገር ወጣ ያሉ ነገሮች አሉ። ከስነ ምግባር አንጻር ለምሳሌ ብናይ ቁልምጫዎች፣ በጣም ያልተለመዱ ዛሬ ቀኑ አሪፍ ነው፣ ይመቻችሁ፣ ሞቅ ሞቅ እናደርገዋለን አይነት ቤታችን የምናወራው አይነት አነጋገር በጣም እየተለመደ የመጣው እና በኤፍኤም የሬዲዮ ፕሮግራሞች እና ቤት ውስጥ የቤተሰብ አባላት የሚያወሩበት መንገድ ምናልባት አንዳንድ ቦታ እንደውም የተሻለ የቤት ውስጥ የቋንቋ መልክ ሊኖር ይችላል እየጠፋ እንደሆነ እናያለን። በእርግጥ አንደኛው ዓላማቸው መዝናኛ የሆኑ ፕሮግራሞች ላይ የሚታይ ችግር ይመስለኛል። ሁሉም የኤፍኤም ፕሮግራሞች እንደዛ ናቸው ማለት አይደለም። የቀጥታ ቃለ መጠይቅ በጣም ቋንቋው የተስተካከለ ማለት አስቀድሞ ተቀርጾ ታርሞ ልቅም ተደርጎ ለአድማጮች የሚቀርብ የሬዲዮ ፕሮግራም አለ። ይሄ ይህንን አይመለከትም። በቀጥታም በሚተላለፈው ላይ ጥሩ አቅም ያላቸው ጋዜጠኞች በሚሰሩት ጉዳይ ላይ ተዘጋጅተው ዝግጅቱ ደግሞ የቋንቋ አቅምንም ከፍ ያደርጋል። እነዚህ ያሉበትን እናያለን። ነገር ግን ወደ መዝናኛው ስንመጣ የሙዚቃ የስፖርት፣ በልዩ ልዩ ጉዳዮች ላይ ሀሳብ የሚሰበሰብባቸው እና ውይይት የተደረግባቸው ብዙ ፕሮግራሞች ላይ እንደዚህ አይነት ነገሮች ይታያሉ። እንግዲህ ምንድነው በተለይ በስልክ ውይይት ሲደረግ አንዳንዴ የአድማጩ ቋንቋ በጣም ጎልቶ የሚሰማበት ሁኔታ አለ እና የጋዜጠኛውና የአድማጩ ቋንቋ ተመሳሳይ የሚሆንበት ሁኔታ አለ። ነገር ግን የጥራቱ ጉድለት ይህን ያህል ነው ለማለት አሁንም ጥናት መደረግ አለበት ነው ከማጠቃለላችን መልካም ሰፊ ጥናት የቀረበ እይታም ይፈልጋል። በትዝብት የሚታዩ እንደ ጎላ ጎላ ብለው የሚነቀሱ ነጥቦችን ይልቁንም ደግሞ በንግግርና በቀጥታ የራዲዮ ስርጭት በኤፍኤም ፕሮግራሞች፣ በኢትዮጵያ ፕሮግራሞች ላይ የሚስተዋሉትን ዋና ዋና ጭብጦች ነው ያጋራሃን። ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር፣ ተስፋ አደርጋለሁ በሌላም ሆነ በዚህ ርዕስ መልሰን እናገኝሃልን። ለአሁኑ ግን ለጊዜህ አመሰግናለሁ። መልሰን እንደምናገኝህ ተስፋ አደርጋለሁ። እግዜር ይስጥልኝ። ይመሻል። ላመሰግናለሁ አድማጮች፣ በተከታታይ ቅንብራችን በቅርቡ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናት ክፍል በርዕሱ ላይ በተካሄደ የጥናት ጉባኤ የታዩ ጭብጦችን ያክለን የየዘርፉ ባለሙያዎችንም ጋብዘን ሰፋ ያለ ውይይት በተከታታይ የምናቀርብ መሆኑን ከወዲሁ ለማስታወቅ። ሮዛ ፓርክስ የሚል ስም በምድረ አሜሪካ እጅግ የተከበረ ስም ነው። ለምን ይህ በአውሮፓዊ የጊዜ አጠራር ፌብርዋሪ እየተባለ የሚታወቀው ወር የዩናይትድ ስቴትስ የጥቁሮች ታሪክ ወር ነው። ብላክ ሂስትሪ ማንት ይባላል። እኛም የተለያዩ ወቅቱን የሚመለከቱ ቅንብሮችን በየአጋጣሚው እያያዝንላችሁ እንመጣለን። ለዛሬ በሙያዊ ልምምድ ላይ ለመቆየት የተቀላቀለችን ሳሌም ሶሎሞን ያጠናቀረችውን ዘገባ ይዘናል። የሮዛ ፓርክስን የግል ማህደር የሚመለከት ቤት የያዙ የያዘ ቤተ መንግሥትን የሚመለከት ዝግጅት አጠናቅራለች። እንደ አውሮፓ አቆጣጠር በ1948 ዓ ም በሞንትጎሞሪ የአለባማ የህዝብ ማመላለሻ አውቶብስ ጥቁሮች ሲሳፈሩ ከአውቶብሱ በስተኋላ እንዲሆኑ ወንበር ለነጮች ቅድሚያ እንዲሰጡ የሚያስገድዱ አሰራሮችን አንዲት ጥቁር አሜሪካዊት አሻፈረኛሉ። ሮዛ ፓርክስ በዚሁ ታሪካዊ እምቢታቸው የሲቪል መብቶች እንቅስቃሴ አይነተኛ ተምሳሌት ሆኑ። በዛሬው ዘገባ ከዚህ ታሪካዊ እንቢታቸው ባሻገር የሮዛ ፓርክ አስተዳደግ በርካታ ውጣ ውረዶች የሞላባቸው የትግል ታሪካቸውም አስቀድሞ የጀመረ እንደነበር በዚህ ሳምንት ለህዝብ ይፋ የሆኑ መረጃዎች ያሳያሉ። በዋሽንግተን ዲሲ የሚገኘው የኮንግረስ ቤተ መጻሕፍት በትናንትናው እለት ይፋ የሆኑ መዛግብት እንደሚያሳዩት ሮዛ ፓርክስ ሮዛ ፓርክስ ከልጅነት እስከ እውቀት የኖሩት በዘር መድሎ ሰቆቃና ሁከት መሆኑን ነው። በእጃቸው የጻፏቸው ደብዳቤዎች፣ ማስታወሻዎችና ማህደሮች በፍትህ መጓደል ቁጣ የተሞሉ ናቸው። የሮዛ ፓርክስ መቶ ሁለተኛ ዓመት የልደት በዓል በትላንትናው ዕለት ታስቦ ሲውል ይፋ የሆኑት ሰነዶች እንደሚያሳዩት እኚህ አሜሪካዊት የጥቁር መብት ታጋይ ከዚህ በፊት ከምናውቃቸው ታሪካዊ ገለጻዎች በተጨማሪ የግል ህይወታቸውን፣ ስሜታቸውን፣ ትግላቸውንና ቁጣቸውን ያካተቱ ናቸው። ኤድሪያን ካነን በኮንግረሱ ቤተ መጻሕፍት የአፍሪካ አሜሪካውያን ታሪክ ምሁር ናቸው። ለህዝብ ይፋ የሆኑት ሰነዶችና ደብዳቤዎች የሮዛ ፓርክስን ሶስት አብይ ገጽታዎች የሚያሳዩ ናቸው ይላሉ። ከማኅበረተሰብ ምን እንደሚጠበቅባቸውና የህዝብ መሪ መሆናቸውን ጠንቅቀው ያውቃሉ። ሁላችንም ማንነታችንን ማሳወቅ እንደምንፈልግ ሁሉ እራሳቸውም ስለዚህ ጉዳይ ከራሳቸው ጋር ይታገላሉ። የታሪክ ማኅደሮቹ 7500 ጽሑፎችን 2500 ፎቶግራፎችን ያካትታሉ። የታላቋን እንስት አሜሪካዊት የቀድሞ ህይወት የሚያስቃኙና የተለየ ገጽታ የሚሰጡ ይሆናሉ በሚል እሳቤ ነው ለህዝብ ይፋ የሆኑት። ሮዛ ፓርክስ በ92 ዓመታቸው የዛሬ 10 ዓመት እስካረፉ ድረስ ብዙ ደብዳቤዎችን ጽፈዋል። ከአድናቂዎቻቸው ደግሞ በአጸፋው እጅግ ብዙ ደብዳቤዎችን ተቀብለዋል። ከእነዚህ ትውስታዎች መካከል ሮዛ ፓርክስ በልጅነታቸው ወንድ አያታቸው ጠመንጃ ይዘው ግቢውን ሲጠባበቁ ይተርካሉ። በጥቁር ህዝብ ጥላቻ ልባቸው አብጦ ነጭ ኮፍያቸው ሰማይ የጠቀሰው የኩ ክላክስ ክላን የኬኬኬ አባላት በዚህ የሁከት ዘመን ጥቁሮችን በመስቀል ላይ ሰቅለው በእሳት ያቃጥሉ ነበር። የሮዛ ፓርክስ አያት ግቢያቸውን አጥብቀው አጥረው ቤተሰባቸውን ሲጠብቁ አጠር መጠን ያለች ትንሽ ልጅ ያው በወቅቱ ላንቱታ ያልበቃች አብራቸው ትቀመጥ ነበር። ትንሿ ሮዛ ፓርክስ ከአያቷ ጋር ነቅታ ቤተሰቧን ከኬኬኬ በንቃት ትጠብቅ ነበር። ታዳጊዋ ሮዛ ፓርክስ በአንዱ ደብዳቤያቸው ቤተሰባቸውንና እሳቸውን ሊያጠቃ የሚመጣውን ፈጣሪ ድብን ያርገው እያሉ ያስቡ እንደነበር ጽፈዋል። ብዙውን ጊዜም ጂም ክሮ የሚባለውን አስተዳደር አጥብቀው ይጠሉ ነበር። በኮንግረሱ ቤተ መጻሕፍት የሮዛ ፓርክስን ታሪካዊ ማህደር ያሰናዱት ማርሲያ ባትል እንዲህ ይላሉ። ክብራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች የተጠናቀቁ፣ በስቱዲዮ ፕሮግራሙን ይመራልን ንጉሥ ታምሬ ነው። እንደዚሁም ኬት ሆልምስ ተረኛው መሐንዲስ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰሎሞን አባተና አሉላ ከበድንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ደህና ደሩ። ክብራትና ክቡራን አድማጮች